Kekonomiu Alem የኢትዮጵያ መንግስት ከዚህ ቀደም ከሚጠቀምበት የጅቡቲ ወደብ በተጨማሪ በሶማሌላንድ የበርበራ ወደብን ለመጠቀም ወስኗል። የኢትዮጵያ መርከቦች ድርጅትና የበርበራ ወደብ አስተባባሪ ባለስልጣን በቢሾፍቱ ከተማ ስምምነት ከተፈራረሙ ጥቂት ቀናት በኋላ 25 ቶን የእርዳታ እህል የጫነች የአሜሪካን መርከብ በወደቡ ቆማለች። በዓመት 12 ሚሊዮን ቶን ዕቃ ወደ አገር ውስጥ የምታስገባው ኢትዮጵያ ከጅቡቲ በተጨማሪ አማራጭ ወደቦችን ለመጠቀም ከወሰነች ቆይታለች። ረዳት ፕሮፌሰር መድህን የታደሰ የጸጥታና ደህንነት ተንታኝ ናቸው። ፕሮፌሰሩ የመጀመሪያው የሶማሌላንድ ፕሬዚዳንት አማካሪ ሆነውም አገልግለዋል። ከዚህ በተጨማሪ የኢትዮጵያና ኤርትራ ጦርነት ከመቀስቀሱ በፊት አገሪቱ ከአሰብና የኤርትራ ወደቦች በተጨማሪ አማራጮች መፈለግ እንዳለባት ከሚወተውቱ ምሁራን መካከልም ነበሩበት። የሶማሌላንድ ፖለቲከኞች ከኢትዮጵያ ጋር ጠንካራ ኢኮኖሚያዊና ፖለቲካዊ ግንኙነት ለመመስረት ፈቃደኛ እንደነበሩም ይናገራሉ። የሶማሊላንድ ጉዳይ፣ በተለይ የበርበራ ወደብ ጉዳይ እስካሁንም መቆየት ያልነበረበት፣ ያው መጠቀም መቻል ነበረባት ኢትዮጵያ። ምክንያቱም በብዙ ምክንያቶች የተነሳ አንዱ የጸጥታ ጉዳይ አለ፣ ሁለተኛ የሶማሊያ ጉዳይ አለ፣ የአካባቢው ጂኦ ስትራቴጂክ አለ። ከአካባቢው ሕዝቦች በሙሉ ማለት ይቻላል የሶማሊላንድ ሕዝብ በተለይ የኢሳቁ ጎሳ ለኢትዮጵያ ጥሩ አመለካከት ያለው ምናልባት የቀረበ ስሜት ያለው ሕዝብ ሊባል የሚችለው የሶማሊላንድ ሕዝብ ነው። በዚህ የተነሳ እነሱንም ማገዝ ኢትዮጵያንም ራሷን መጥቀም፣ በዚህ የተነሳ የተለየ ዝምድናና ሽርክና መፍጠር ለኢትዮጵያ ደህንነትና የኢኮኖሚ እድገት ጠቀሜታ እንዳለው ነው ከብዙ መረጃዎች ማየት የሚቻለው። እንግዲህ ካለፈው የኢትዮጵያና የኤርትራ ጦርነት በፊት ነው እንግዲህ እንደዚህ አይነት ነገር መደረግ አለበት ስንል የነበር ነው ማለት ነው። ከሶማሊላንድ ጋር የቀረበ ግንኙነት የነበረን ህዝቡ ለኢትዮጵያ ጥሩ አመለካከት አለው። የታሪክ ጠባሳ ያለውም ኢትዮጵያን በሚመለከት የታላቋ ሶማሊያ አመለካከት አቀንቃኝ አይደለም። ግንኙነቱን ማጠናከርና እነሱን መደገፍ መጠቀም፣ የኢኮኖሚ ግንኙነቱ ማጠናከር፣ ሶፍት ፓወር የሚባለው ለኢትዮጵያ ጠቀሜታ ነበረው፣ ከድሮም ጀምሮ አሁን በተለይ የቀይ ባህር ሌላ አደጋ ውስጥ እየገባም ስለሆነ ጅቡቲም ጭምር የታላላቅ ኃያላን አገሮች ብቻ ሳይሆን የጋልፍ ሀገሮች ትኩረት የሳበ አካባቢ ስለሆነ ከጸጥታም ከደህንነት አንጻር ከሶማሊላንድ ጋር መስራቱ ወደቦችን መጠቀሙ የኢኮኖሚ ግንኙነት ማጠናከሩ ሕዝቡም ተስፋ እንዲኖረው አድርጎ በኢትዮጵያ ላይ አመኔታ እንዲያሳድ ስለሚረዳ የዘገየም ነው ለማለት ያህል ነው። ከኢትዮጵያ ድንበር እስከ በርበራ ድረስ የሁለት መቶ አርባ አንድ ኪሎ ሜትር ርቀት አለው። መንገዱ እውቅና ያላገኘው የሶማሌላንድ መንገ መንግስት ከአውሮፓ ህብረት ባገኘው የገንዘብ ድጋፍ የተሰራ ነው። ከኤደን ባህረ ሰላጤ ደቡባዊ ጫፍ ላይ የምትገኘው ሶማሌላንድ እንደ አገር ለመቆም የሚያስፈልጋትን ቅድመ ሁኔታዎች ሁሉ ታሟላለች። የመገበያያ ገንዘብ፣ በተግባር የሚሰራ የቢሮክራሲ ስርዓት፣ የሰለጠነ ፖሊስና የመከላከያ ሰራዊት አላት። መቀመጫውን ሀርጌሳ ላይ ያደረገውና ዓለም አቀፍ እውቅና ለማግኘት የሚታትረው መንግስት የሶማሌላንድን ድንበር ማስጠበቅ ከሞቅዲሾ መንግስት ጋር መደራደር ችሏል። ረዳት ፕሮፌሰር መድህን የታደሰ ሶማሌላንድ የሚሰራ የዴሞክራሲ ስርዓትና የተሻለ ጸጥታና ደህንነት ያላት በመሆኗ ስጋት እንደማይኖርበት ይናገራሉ። በርበራ ወደብ ድረስም ይህን ያህል ርቀቱ እንደተጠበቀ ሆኖ የተለየ የጸጥታ ችግር ያለበት አካባቢ አይደለም። ያው የኢትዮጵያና የሶማሊላንድ ባለስልጣናት የጸጥታ ትብብር አለ። ያው እያደረጉ ነው የቆዩት ግንኙነት አለ። ሰፋ ያለ ትብብር አንዳንዴ ሲቀዘቅዝ አንዳንዴ ሲሞቅ፣ የመንግስታት ለውጥ እንግዲህ ሶማሊላንድ በአካባቢው ካሉት ማልታ ፓርቲ ዲሞክራሲ ፋንክሽናል ከሆነባቸው ከሚሰራባቸው አካባቢዎች አንዷ ነች። ሶማሊላንድ ዲሞክራሲያዊ ምርጫና በሰላማዊ መንገድ የስልጣን ሽግግር የምታደረግ ሀገር ነች። እንዲሁም ከኢትዮጵያና ከሌሎች ሀገሮች የተሻለች ነች። እውቅ በዚህ ረገድ ማለት ነው እውቅና ባታገኝ ስለዚህ ይሄን ስሙዝ ትራንስፈር ኦፍ ፓወር የምታደርግ ሀገር በተወሰነ ደረጃ መረጋጋት እንዳላት ነው የሚያሳየው። ቅርብ ጊዜ የተወሰኑ ጽንፈኛ ሊመስሉ የሚችሉ ከቃጣርና ከቱርክ ጋር የተያያዙ እስልምና አክራሪ ኃይሎች የተወሰነ ተጽዕኖ ለመፍጠር እሱም በምርጫ ማለት ለመፍጠር በመሞከራቸው የተነሳ የጸጥታ ትብብሩ ላይ አንዳንድ እንቅፋቶች አጋጥመውት እንደነበር ማየት ይቻላል። ከዛ ውጭ ግን አካባቢው ሰላም ነው። የሶማሌላንድ የጸጥታ ኃይሎችም በእንግሊዝም በሌሎች በኢትዮጵያም ጭምር እየታገዙ ብዙም የተወሰነ የስልጠና ማለት ነው ያው እንግዲህ የገንዘብ ችግርም ስላለባቸው፣ ከዛ ውጭ ግን ከሁሉም የሶማሌ አካባቢዎች ሰላም ያለበት ዲሞክራሲያዊ ምርጫ የሚያካሄድ የስልጣን ሽግግር በሰላሙ መንገድ የሚያሰፍን አካባቢ እስከሆነ ድረስ ያን ያህል ከባድ አይሆንም ትንሽ ድጋፍና ትኩረት ከተሰጠው ለማለት ነው። በዚህ ሳምንት የኢትዮጵያዎቹን ሸበሌ፣ አሶሳ፣ ጊቤ፣ መቀሌ እና ጋምቤላን ጨምሮ ከሀያ በላይ መርከቦች በጅቡቲ ወደብ ቆመዋል። አብዛኞቹ የእርዳታ እህል የጫኑት መርከቦች የተጫኑትን ለማራገፍ ከአስር ሰዓታት እስከ አስራ አምስት ቀናት በላይ እንደሚጠብቁ የጅቡቲ የወደብ አስተዳደር እንደተደረገጽ ይጠቁማል። የጅቡቲ ወደብ ላይ የተፈጠረው መጨናነቅ በኢትዮጵያ የገቢ ሸቀጦች ላይ ተጽዕኖ ማሳደሩ አልቀረም። ከጅቡቲ የሚጫኑ ሸቀጦች ወደ ኢትዮጵያ ለመድረስ የሚወስድባቸው ጊዜ ጨምሯል። የማጓጓዣ ዋጋውም ኑሯል። አቶ ኤርሚያስ ገብረ መድኅን የሎጂስቲክስ ባለሙያ ናቸው። እቃው ከደረሰ በኋላ በአግባቡ አይራገፍም። አደጋ መከላከል እና ህዝብ ንግድ መጋዘን ነው የተራገፉ ያሉት እቃዎች። እቃዎቹ ከመጡ በኋላ ቶሎ ያረመራገፍ አለ መኪኖቹ ይቆማሉ ረጅም ሰዓት ላይ። እቃውም እንደምታስበው ቶሎ ቶሎ ቢራገፍ ቃ አለ። ለምሳሌ ማሽን ታሌቶች ምናምን ስታመጣ አሁን ኮንሱመብል ስን አሁን ለምሳሌ ሸቀጥ ምናምን ስታመጣ ፓሌት አይዝድ ነው እና በፎርክሊፍት እየገባ ላጥ ላጥ ላጥ ነው የምታደርገው። የእርዳታ ሲሆን ግን ማዳበሪያ ነው እና ብዙዎቹ ቦታ ላይ ኮንቪየር ቤልት የለም። በዚህ በማሽን ከመኪና ላይ እየጫንክበት የሚያራገፍበት የለም። ከዛ ሁሉ ነገር በሰው ኃይል ነው፣ አንድ አንድ ኩንታል እየተባለ የሚራገፈ አንድ መኪና ምናልባት ግማሽ ቀን ሊፈጅ ይችላል። ይሄ ሁሉ መኪና ገብቶ ስለዚህ በቆሉ በቃ እስከሚራገፍ ማለት ማጣ ማራገፉ በጣም ነው የሚያስጠላው። ሲጫን እንኳን አትሊስት ቀጥታ ወዲ ሁሉ ከመርከብ ወደ ማሸገማሽ ፓምፕ ይደረጋል። ከዛ በኋላ ማሸገማሽኑ እየሰፋ እየሰፋ ሰፋ ባግ እያደረገ ቀጥታ በኮንቬር ቤል ነው ወደ መኪና ነው የሚችለው። እንደ ኢምፓክት ኢምፖርቱ ላይ ያመጣ ብለን ተመጣ ይባል የለም። አሁን አክቹዋሊ ያለው ነገሮች ምንድን ነው? ለምሳሌ መልቲሞዳል ሺፒንግ ላይ በፊት በሰባት ቀን በስምንት ቀን ያመጣውን አሁን ዛሬ አስር ቀን አስራ አንድ ቀን ነው ኖበታል። ከባድ ኮንሴለሮች ከሆኑ ማለት ነው። ምንድነው ግዴታ መ መኪኖቹ ቅድሚያ የሚሰጣቸው ወደዛ ስለሚሄዱ ኮንቴነር ናም ሽመት ነትላል። ትራንስፖርቴሽን በጣም ተወዷል፣ በጣም ወደ ሰማይ ተተኩሷል። መጋኛው ሲያደግ ትንሽ መኪኖች ናቸው ሌሎች መኪኖች ከዚህ ስለወጡ ትንሽ መኪኖች ናቸው ያሉት። ወረድኛ ገር ደግሞ ሁሉም ነገር በደላላ ነው የሚወሰነው በአንድ ጊዜ አምጥተው ላይ ሰቀሉት። ሁሉም ሰው ደግሞ የራሱ ዕቃ እንዲቀድምለት ይፈልጋል። ትልቅ ፕሮጀክት ያለላቸው በስተቀረ ነጋያለች አንድ ኮንቴነር ነች ያለችው። ለአንድ ኮንቴነር ሀያ ብር ና ስራና ምናምን ብር በኮንቴነር ላይ ሊጨምር ብዙ ስለማይጎዳ እነሱ እየጨመሩ ሌላ ሰው እየተጎዳ ነው። የጅቡቲ ወደብ ኮንቴነር የተጫኑ እና በብትን አሊያም ያለ ኮንቴነር የተጫኑ እቃዎች ማራገፊያ ሁለት አይነት የመርከብ መቆሚያዎች አሉት። በኮንቴነር የተጫኑ ዕቃዎች በዘመናዊ ማሽኖች የሚራገፉ በመሆኑ መጨናነቅ አልተፈጠረም። በድርቅ ለተጠቁ ወገኖች የተገዛው የእርዳታ እህል ጅቡቲ ድረስ በብትን ተጭኖ ከተጓጓዘ በኋላ የማሸግ ስራው ይከናወናል። እንዲህ አይነት ሸቀጦች የጫኑ መርከቦች የሚቆሙባቸው የጅቡቲ ወደብ አገልግሎት መስጫዎች ጥቂት መሆናቸው ለመጨናነቁ አንዱ ምክንያት መሆኑን አቶ ኤርሚያስ ይናገራሉ። አብዛኛው ሸቀጣ ሸቀጥ የሚመጣበት እቃ በኮንቴነር ነው። የኮንቴነር ተርሚናሉ በጣም ፋስት አስራ አምስት ሺ ቶን ሀያ ሺ ቶን ጭና አንድ መርከብ በአንድ ቀን ውስጥ ሊያልቅ ይችላል። ኮንቴነር ተርሚናል ላይ ብድግብድግብድግ ነው የሚያደርጉት። አምስት መቶ ስድስት መቶ ኮንቴነር በቃ ኦልሞስት በግማሽ ቀን ልታረግፈው ይችላል። አብዛኛው እቃ የመጣው በኮንቴነር ነው። ችግሩ የመስታክ የተደረገው የትኛው ላይ ብትን እቃ ላይ ነው። በመጀመረያ ማንም ሰው በብትን አይመጣም። እቃ በአብዛኛው ሰው ማለት ነው ሸቀጥ በብትን አይመጣም። በብትን ለመጣት በትን ሺ ሁለት ሺ አምስት መቶ አንድ ሺ አምስት መቶ ሜትሪክ ቶን ሊሆን ይገባል። ማንም መርከብ ድርጅትም አይቀበል። በዛ ደረጃ የሚያመጣ ድርጅትም የለም። ኢቨን ባይዜ ስንዴ ባይዘ ይሄኛው ዲላይ ሲሆንባቸው በኮንቴነር ሁሉ እያመጡ አሁን ነው ከቻይና ነው ናም የተጫ ስንዴ የሚባለው ባለፉት ሲራገፍ የነበረው አዳማ ላይ እንዳለ በኮንቴነር ነው ያመጡ። ኮንቬንሽናል ፖርቶች አሉ። የኮንቴነር ተርሚናል ላይ ሲገብተው መርከቦቹ መጀመሪያ ኮንቴነር ተርሚናል ላይ ኮንቴነር ያራግፋል። ኮንቴነር ሲራገፍ፣ ኮንቴነር የሚራገፉ መጀመሪያ በፖርቱ ክሬን ነው። ይሄ ነገር ክስተት የምታገኘት ላይ ነው ኮንቬንሽናል ፖርት ነው። ባለ ኮንቬንሽናል ፖርት ማለት ብትን ዕቃም መኪናም የምታራገፉበት ማለት። ስንዴ ሲመጣ ግን መርከቧ እንዳለ ካርጎ ሆልዶ ውስጥ ነው ምች ነው በአግድ አደለም ሙሉ ነው ይመጣው በባህል ባዶ ማለት ነው ብትን እንደሆነ ስንዴው እንደፈሰሰ ከዛ በኋላ ቀጥታ ከዛ ከቱል ላይ እያነሱ ወደዛ ይገባና እየተጫነ ይመጣል። እና ማሽን አንድ ነው ያለው ከሱም እየጠበቅ ነው የምታደረገው አቅጠ ወደቡን ከማጨናነቅ ባለፈ እንጂ ኮንቴነር ላይ ፌት የለውም። ረዳት ፕሮፌሰር መድህኔ ታደሰ ኢትዮጵያ የበርበራን ወደብ ለመጠቀም ይህን ያህል መዘግየት አልነበረባትም የሚል አቋም አላቸው። ይህን ወደብ መጠቀም ለኢትዮጵያ የገቢና የወጪ ንግድ የተሻለ አማራጭ መሆኑን የሚናገሩት ረዳት ፕሮፌሰር መድህኔ ታደሰ ለሁለቱ ሀገሮች ግንኙነት አስተዋጽኦው ከፍተኛ እንደሆነ የሚያምናሉ። የሶማሊላንድ ሰዎች የታላቋ ሶማሊያ ሰለባ ስለሆኑ ልክ እንደኛው ማለት ነው። ከኢትዮጵያ ጋር ግንኙነት ለማጠናከር ብዙ መንገድ ርቀው ለመሄድ ነበር የተዘጋጁ። ይሄ እንግዲህ በፈረንጅ አስራ ዘጠኝ ዘጠና ስምንት አካባቢ ነው። ያው ኢትዮጵያ ኤርትራ ጦርነት በፊት ግን እዛ አካባቢ ነው ያኔ ሲሉ የነበረው በርበራ ኢትዮጵያ እንደ ራሷ ማልማት ሳይሆን ከበርበራ ወደ ላይ ያሉ ለኢትዮጵያ የሚቀርቡ በተፈጥሮ የኢትዮጵያ የነበሩ የድሮ አሁን ዜላ ምናምን የሚባል በኢትዮጵያ ታሪክ አለ እና የተፈጥሮ ወደቦችም ሳይቀር ወስዳ ማልማት ትችላለች። እኛ ከኢትዮጵያ ጋር መስራት እንፈልጋለን። እንደ ራሷ የሚሉበት ሁኔታ ነው የነበረው። ማለት የሀሳብ የቆየ ነው። አንዱ እንግዲህ አለመተማመን በጸጥታ ሁኔታ ሊሆን ይችላል። ሁለተኛ የገንዘብ አቅም የማድረግ አቅም በኢትዮጵያ በኩል ሊሆን ይችላል። ብዙ ቅድሚያ የሚሰጣቸው ሌሎች ነገሮች ስላሉ ምናልባት ይሄን ለማድረግ የፖለቲካ ዝግኝነቱ አልነበረም ይሆናል። የድሮ የመጠራጠርም አይጠፋም። የኢትዮጵያ መንግሥት ከጅቡቲ ወደብ በተጨማሪ በርበራንና የሱዳን ወደቦችን ከአሁን ቀደሙ በተሻለ ለመጠቀም ማቀዱን አስታውቋል። በሁለተኛው የእድገትና ለውጥ ዘመን ኢትዮጵያ ወደ አገር ውስጥ ከምታስገባቸው ምርቶች መካከል 30 በመቶውን በበርበራ እንዲሁም አስር በመቶውን በሱዳን ወደቦች ለማድረግ ታቅዷል ረዳት ፕሮፌሰር መድህን የታደሰ የጅቡቲ ወደብና የቀይ ባህር አካባቢ በልዕለ ሀያላኑና የፋርስ ባህረ ሰላጤ አካባቢ አገራት የተለየ ትኩረት እየተሰጠው በመሆኑ ኢትዮጵያ አማራጭ ያስፈልጋታል ሲሉ ተናግረዋል ኢትዮጵያ ያቀደችውን ግልጋሎት ለማግኘት ግን የበርበራ ወደብ በሰው ኃይል አደረጃጀትም ይሁን በብቃት ያሉበትን ውስንነቶች መቅረፍ ይኖርበታል